You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሀሪክ ይጎብኙ። ማህሙድ እሸቱ ትኩዬ በማክ ጆርጅ ስኩል ኦፍሎ ዓለም አቀፍ ሕግ ፒኤችዲ ተማሪ፣ በአባይ ወንዝ ጉዳይ በኢትዮጵያ ግብጽና ሱዳን በሺህ የሚቆጠሩ ዓመታት ውዝግቦች እያሉ እስካሁን ድረስ ደርሰናል። አሁን ሰሞኑንም እንደዚሁ ለድርድርና ለፊርማ ተዳርሶ በነበረበት ወቅት በመሀል ተቋርጧል። ከዓለም አቀፍ ሕግ አኳያ በአባይ ወንዝ ላይ ኢትዮጵያ፣ ሱዳንና ግብፅ ያላቸው ድርሻ ምን ይመስላል? አመሰግናለሁ፣ እድሙ ስለሰጥህን ካሳሁን። በሦስቱ ሀገራቶች፣ በኢትዮጵያ፣ በግብፅና በሱዳን መካከል ምንም አይነት የውሃ ክፍፍል ስለ ውሃ ክፍፍል የሚያወራ የሕግ ማዕቀፍ የለም አሁን ባለበት ሁኔታ ማለት ነው ግን ከቅኝ ግዛት ዘመን ጀምሮ የተለያዩ ህጎች አሉ። የተለያዩ ውሎች ትሪቲዎች አሉ። እነዛ ትሪቲዎች አንድ በአስራ ዘጠኝ ዜሮ ሁለት በኢትዮጵያና በእንግሊዝ መንግስት አማካኝነት የተዋዋሉት ትሪቲ ነበረ። ይሄ ስምምነት በዋነኝነት አላማው የሱዳንንና የኢትዮጵያን ድንበር ማካለል ሁኖ ግን አንዲት አንቀጽ ስለ አባይ የምታወራ አንቀጽ አለች ማለት ነው። አንቀጽ ሶስት ላይ ምን ይላል የሚኒኒ መንግስት የ እንግሊዝ መንግስትን ፍቃድ ሳያገኝ የአባይ ወንዝ የባሮ ወንዝ እና የጣናን ሊያግድ የሚችል የሚያውቀውም ስራ መስራት የለበትን የሚል አንቀጽ አለ ማለት ነው። እንግዲህ ይሄን አንቀጽ ግብጾቹ የሚሉት ምንድን ነው? እኛ በፊት በእንግሊዝ ቅኝ ግዛት ስለነበርን ይሄንን ውል እንወርሳለን። በዓለም አቀፍ የመብትና ግዴታዎች መተካካት መርህ መሰረት እኛ ይሄ መብት ይደርሰናል ስለዛ ኢትዮጵያ ማንኛውንም ግድብ ስትገነባ ወይም ደግሞ በአባይ ላይ ማንኛውንም ግድብ ስትገነባ እኛም ማስፈቀድ አለባት ብለው ይተረጉሙታል። ግን የአማርኛውም ሆነ የእንግሊዝኛው ቨርዥን የሚለው ምንድን ነው? ውሃውን አሬስት የሚያደርግ ወይም የሚያቆም የሚገድብ፣ ሙሉ በሙሉ የሚገድብ እንዳይንቀሳቀስ የሚያደርግ ምንም አይነት ውሃ ወደ ታችኞቹ የተፋሰስ ሀገራቶች ወደ ሱዳንና ወደ ግብፅ እንዳይሄድ የሚያደርግ ግድብ መገንባት አትችልም ለዛ ደግሞ ማስፈቀድ አለባት የሚል እንጂ ትርጓሜው ማንኛውን የመጠቀም የሚከለክል አይደለም ማለት ነው። ስለዛ ይሄ አንድኛው ነው። አንድኛው ስምምነት ነው። በኢትዮጵያና በእንግሊዝ አማካኝነት የነበረ ስምምነት ነው። ይሄ ስምምነት የኢትዮጵያን ጥቅም በፍጹም አሳልፎ የማይሰጥ አሁን ባለው የዓለም አቀፍ መርህ መሰረት ኢኮተብላን ሪዝናብል ዩቲላይዜሽን ይባላል። ወይም ደግሞ በምክንያትና በርዕት ውሃን መጠቀም የሚል መርህ ነው። ሶስተኛ ተፋሰስ ሀገራቶች ላይ ደግሞ አላስፈላጊ የሆነ ጉልህ ተጽዕኖ አለማሳደር የሚባል መርህ አለ። በዚህ መርህ መሰረት ኢትዮጵያ የአባይ ውሃ በምክንያትና በርትዕ መጠቀም ትችላለች ማለት ነው። አግዳለሁ ካለች በአስራ ዘጠኝ ዜሮ ሁለት ውሉ መሰረት አግዳለሁ ካለች ግን ውሃውን ወደ ታችኞቹ የተፋሰስ ሀገራቶች እንዳይሄድ ሙሉ በሙሉ አግዳለሁ ካለች ከፍተኛ የሆነ ጉዳታ ማድረስ በሚለው በዓለም አቀፍ መርህ መሰረት የተከለከለ ነው። ስለዛ ትሬቲው ኖሮም አልኖረም የኢትዮጵያ ጥቅም አሳልፎ አይሰጥም ማለት ነው። የአስራ ዘጠኝ ዜሮ ሁለቱ ትሪቲ ከዛ ቀጥሎ የአስራ ዘጠኝ ሀያ ዘጠኙ በግብጽና በእንግሊዝ ኢትዮጵያን ሳያካትት እንደዚሁ ድርድር ተደርጓል። የአስራ ዘጠኝ ሀያ ዘጠኙ ውል በሁለቱ ሀገራት መካከል የተደረገው ምን ነው የሚያካትተው? የአስራ ዘጠኝ ሀያ ዘጠኙ ውል በስምምነቱ በዋነኙነት የተካሄደው በእንግሊዝ መንግስትና በግብጽ አማካኝነት ነው። እንግሊዝ ደግሞ የወከለችው ማንን ነበረ? ኬንያን፣ ታንዛኒያን፣ ሱዳንን እና ኡጋንዳን ነው ወይም ኢስት ብሪቲሽ ኢስት አፍሪካን ኮሎኒ የሚባሉትን ሀገራቶች ወክላ ከዛ ግብጽ በአስራ ዘጠኝ ሀያ አምስት አማካይ አካባቢ ከቅኝ ግዛት ወጥታ ስለነበረ ግብጽ ራሷን ሶቨሪን የነበረች ወይም ሉዓላዊ የነበረች ሀገር ናት። ግብጽ እና እንግሊዝ ናቸው የተዋዋሉት። ይሄ አስራ ዘጠኝ ሀያ ዘጠኝን ውል ማለት ነው። በዚህ ውል መሰረት ለግብፅ ቪቶ ፓወር ይሰጣል። ምንድን ነው ላኛ የተፋሰስ ሀገራቶች ላይ ሱዳን ላይ፣ ኬንያ ላይ፣ ኡጋንዳ ላይ እና ታንዛኒያ ላይ የሚደረጉ ማንኛውም ፕሮጀክቶች የግብፅን ፍቃድ የግብፅን ይሁንታ ማግኘት አለባቸው ይላል። ግብፅ ይሁንታ ሳትሰጥ ላኛው የተፋሰስ ሀገራቶች ላይ ምንም አይነት ፕሮጀክት መደረግ የለበትም የሚል ፕሮሂቢሽን ያለው ህግ ነው ማለት ነው። ይሄ ህግ ኢትዮጵያን አይመለከትም። ኢትዮጵያን የማይመለከትበት ምክንያት ምንድን ነው? አንደኛ ኢትዮጵያ በቅኝ ግዛት ያልተገዛች ሀገር ናት። የብሪቲሽ ኮሎኒ አልነበረችም። ዓለም አቀፍ ህግ መርህ መሰረት አንድ ስምምነት ለሶስተኛ ወገን ፓርቲ ላልሆነ ሀገር ማለት ላልተስማማና ላልተደራደረ ላልፈረመና ራሲፋይ ላላደረገ ላልፈረመና ወይም ላላጸደቀ ሀገር ላልተደራደረ ላልፈረመ ላላጸደቀ ሀገር መብትም ግዴታም አይሰጥም። ስለዛ ኢትዮጵያን አይመለከታትም ማለት ነው። ይሄ የአስራ ዘጠኝ ሀያ ዘጠኝ ይሄ የሚመለከተው የላይኛዎች የተፋሰስ ሀገራቶች በዋነኝነት ታንዛኒያን፣ ኬንያን እና ኡጋንዳን ነው የሚመለከተው ማለት ነው። እነሱ ደግሞ በተለያዩ የህግ መርህ አንጻር አለም አቀፍ ህግ መርሆች አንጻር ያው በዚህ ህግ አንገደድም ብለዋል ማለት ነው። ምሳሌ የሁኔታዎች መቀያየር የሚባል መርህ አለ። ፋንዳሜንታል ቼንጅንግ ከምስታንስ የሚባል ማለት ነው። ይሄ ውል ሲዋዋሉ የቅኝ ግዛት ነበረ በዘመኑ። አሁን እኛ ራሳችንን የቻልን ኢንዲፔንደንት ሲሆን የራሳችንን እጣ በራሳችን መወሰን የምንችል ሀገራቶች ይሆናል። ስለዛ ይሄ ለውጥ ስላለ ለእኛ ለውሉ መዋዋል ዋነኛ ምክንያቱ ግሬት ብሪቴን ውስጥ በቅኝ ግዛት መያዛችን ስለነበር አሁን በጣም የሆኑ ሀገሮች ሲሆን፣ ይሄ ፋንዳሜንታል የሆነ ቼንጅ ኢን ኢንሰርከምስታንስ ስላለ ወይም የሁኔታዎች መቀያየር ስላለ አንገደድም ይላሉ። በዓለም አቀፍ ህግ መርህ ይሄ የሚደገፍበት አግባብ አለ ማለት ነው። ሌላኛው ደግሞ ኒየሬ ዶክትሪን የሚባል አለ። የኒየሬ ዶክትሪን የሚባለው የታንጋኒካ በፊት ከቅኝ ግዛት ሲወጡ ታንጋኒካ፣ የአሁኗ ታንዛኒያ ማለት ነው። የታንጋኒካ መሪ ግብፅ ውስጥ ለሚኖሩ የዓለም አቀፍ ማህበረሰቦች በጠቅላላ ኢምባሲዎች በጠቅላላ የጻፈው ደብዳቤ ነበረ። በዚህ ደብዳቤ መሰረት ምንድን ነው እኛ ከዚህ በኋላ ነጻ የሆኑ ሀገራቶች ነን እንላለን። የበፊቱ የአስራ ዘጠኝ ሀያ ዘጠኝ ስምምነት የእኛን ሉዓላዊነት ስለሚጣረስ ከዚህ በኋላ በዛ አንገደድም ብሎ የጠቀሰበት አግባብ አለ ማለት ነው። በድርድሩም ሆነ በአዋዋል ሂደቱ ስላልተሳተፍን በዛ አንገደድም ብሎ የጠቀሰበት አለ። ሌላም የተለያዩ የህግ መርሆች አሉ። ይሄ አስራ ዘጠኝ ሀያ ዘጠኝ ውል በሌላኛዎቹ የተፋሰስ ሀገራቶች ላይ አስገዳጅ የማይሆንበት ማለት ነው። ግን ኢትዮጵያ እዚህ ሁሉ አርጊመንት ውስጥ መግባትም አይጠበቅባትም፣ ክርክር ውስጥ መግባትም አይጠበቅባትም። ምክንያቱም ግልጽና ግልጽ ነው። ኢትዮጵያ የእንግሊዝ ቅኝ ግዛት አልነበረችም። የእንግሊዝ ቅኝ ግዛት ባልነበረችበት ሁኔታ ራሷን ኢንዲፔንደንት የሆነች ሶቨሪን የነበረች ነች። ስለነበረች ስላልተዋዋለች በዛ አትገደድም ማለት ነው። ከዛው ቀጥሎ እንደገና የተካሄደው ሱዳንም ነጻ ከወጣች በኋላ በግብፅና በሱዳን በኩል በ1959 የሁለትዮሽ ውል ተካሂዷል። በዛ በ1929 ሰፍሮ ከነበረው ውል የበለጠ ተጠቃሚ እንዲሆኑ የሚያደርግ ነው። በእርግጥ ኢትዮጵያ አሁንም በዛ ላይ ያልተወከለችም ወይም ፊርማዋን አላኖረችም። በዛ ወቅት ግብፅ ከምታገኘው 48 ቢሊዮን ኩቢክ ሜትሮች ወደ 55 ከፍ እንዲል ሱዳን ከ4 ቢሊዮን ወደ 18 ነጥብ ከፍ የሚል ጥቅም እንድታገኝ ተዋውለዋል። ከቶውንም ግብፅ ቪቶ ፓወር እንዲኖራት ያንን ሁሉ አክሎ ጨምሮ ሰጥቷል። የ1959 ውልስ ምን ማለት ነው? ግብጾች አሁንም 1929ና 59ን ደጋግመው የሚያነሱት በአሁኑ ወቅት በሃያ አንደኛው ክፍለ ዘመንስ ከምን አኳያ ነው? ያ ውል አሳሪነት የሌለው ነው እና ከኢትዮጵያ አኳያ ሁሌም መደራደሪያ ላይ የሚያቀርቡት በአለም አቀፍ ህግ ዋጋ ያለው ነው በአለም አቀፍ ህግ ምንም አለም ዋጋ የለውም። እንዳልኩ ምሳሌ ዜና ኮንቬንሽን ኦን ሎስ ትሪቲ ይባላለ። ትሪቲዎች በምን አይነት መልኩ ሀገራቶች በምን አይነት መልኩ ትሪቲን ይዋዋላሉ፣ በምን አይነት መልኩ ይወጣሉ፣ ስለ ትሪቲ ገቨርን የሚያደርግ የህግ ማዕቀፍ አለ፣ በአለም አቀፍ ህግ መሰረት ማለት ነው። ይሄ ምን ይላል? ትሪቲ ዳዝ ኖኮት ኦብሊጌሽን ኦር ራይት ፎር ሰድ ባህቲ ዊዛ ደር ኮንሰንት ነው። አንድ ትሪቲ ሶስተኛ ወገኖች ላይ የራሳቸውን ፍቃድ እስካልገለጹ ድረስ ግዴታ መብትም አይሰጥም ነው ቅድም እንዳልነው የአስራ ዘጠኝ ሀምሳ ዘጠኙ ስምምነት በኢትዮጵያ አልተሳተፈችም። የላኛዎቹ የተፋሰስ ሀገራቶችን በጠቅላላ አልተሳተፉም። ሱዳንና ግብጽ ብቻ ናቸው የተሳተፉበት የተደራደሩበት ለብቻቸው አስራ ስምንት ነጥብ አምስት ቢሊዮን ኪቢክ ሜትር ውሃ ለሱዳን አምሳ አምስት ነጥብ አምስት ቢሊዮን ኪቢክ ሜትር ለግብፅ ለብቻቸው የተከፋፈሉበት አስር ቢሊዮን ኪቢክ ሜትር ለኢቫፖሬሽን የተውበት እና ሁሉም ውሃ ከላኛው ተፋሰስ ሀገራቶች ነው የሚመጣው እነዛን ቶታሊ ኤክስክሉድ አድርገው የተፈራረሙት ውል ነው። ይሄ በውል ደረጃ ይሄ አያስገደድም። ግን ምን አለ፣ አሁን ግብጾቹ የሚከራከሩት ምንድን ነው? ይሄ ኢስታብሊሽድ ራይት ውሏል ወይም ሂስቶሪካል ራይት ውሏል ይላሉ። ወደ ልምድነት ወደ ከስተምነት ማለት ነው። ወደ ልምድነትና ወደ ከስተምነት አድጓል፣ ስለዛ መገደድ አለባቸው የሚል ምክንያታዊ ያልሆነ መከራከሪያ ያነሳሉ ማለት ነው። ግን ቁም ነገሩ ምንድን ነው? ኢትዮጵያ አንድ ድርጊት ይህ አሁን የውሃ አከፋፈል ስርዓት ኢትዮጵያን ሊያስገድድ የሚችለው ነገር በከስተም አማካኝነት ሊያስገድድ የሚችልበት አግባብ ምንድነው ኢትዮጵያ በዚህ ውል አልገደድም በአክል ኑሮ ነው በፊት ዝም ብትል ሳይለንስ ኢዝ አክሴፕታንስ እንደሚባለው ማለት ዝም ብትል ኑሮ ኦብጀክት ካላደረገች ወደ ከስተምነት አድጎ ከስተመር ኢንተርናሽናል ነው የሚባላለው ወደዛ መርህነት አድርጎ ኢትዮጵያን ወይም ሌላኛዎቹ የተፋሳ ሀገራቶች ሊያስገድድ የሚገባበት አግባብ ነበር ማለት ግን አሁን ወደ ታሪክ ስንመለስ በታሪክ ኢትዮጵያ ከመጀመሪያ ከድርድሩ ጀምሮ ድርድሩ ሲደራደሩ ሀገራቶቹ ሱዳንና ግብፅ እየተደራደሩ ባለበት ጊዜ ጀምሮ ምሳሌ በአስራ ዘጠኝ ሀምሳ ሰባት የአጼ ኃይለስላሴ መንግስት ምንድነው ያደረገው? እኛ ኢትዮጵያውያኖች የአባይ ውሃ ለአሁን ትውልድም ሆነ ወደፊት ለሚመጣው ትውልዶች የመጠቀም መብትም ግዴታም አለብን ነው ያሉት። ከዛ በተጨማሪ ደግሞ የተለያየ ዩኒላተራል የሆነ ሌላኛው የሶስተኛው ሀገራቶችን የኢትዮጵያን የዓላማ አከለ ኢትዮጵያን ኢንተረስት ኮንሲደር ያላደረገ ፕሮጀክቶች በሱዳንም ሆነ በግብጽ ሲካሄዱ ሁሌም ኢትዮጵያ ትቃወም ነበረ። ፐርሲስታንት ኦብጀክሽን የሚባል መርህ አለ። በዛ መርህ መሰረት አንድ ከስተም ሀገራቶችን የሚያስገድደው ካልተቃወሙ ነው። ኢትዮጵያ ግን ስትቃወም ነበረ፣ እድሜ ልኳም ማለት ነው እስካሁን ድረስ እስከ አሁን እስካሁን ባለንበት ዘመን ድረስ በአሜሪካ ላይ ውይይት እያካሄዱ ነበር አለ አሁን እስከዛ ኔጎሽዬሽን ድረስ ወይም ድርድር ድረስ ኢትዮጵያ ስትቃወሙ ነው የኖረችው። ይሄ የምትቃወመው ነገር ደግሞ በግድ ሊጫንባት አይችልም ማለት ነው በዓለም አቀፍ ሕግ መርህ መሰረት ስለዛ ኢትዮጵያ አትገደድም ነው የላኛዎቹ የተፋሰ እነ ኬንያም እነ ታንዛኒያም ኡጋንዳም እንደዚሁ ነው ሲቃወሙ ነው የኖሩት። ስለዛ በዚህ ሂስቶሪካል ዩዝ ወይም ደግሞ ኢስታብሊሽድ ራይት በሚልባለው በሚባለው በሶኮልድ ከስተም ሊገደዱ የሚችሉበት አግባብ የለም ማለት ነው ስለዚ የ የአስራ ዘጠኝ ሀምሳ ዘጠኝ ውል መል ኤንድ ቮይድ ነው ሰራት አፕሪፓሪያን ስቴትስ ኮንሰርንድ ማለት ነው ከዚህ ቀጥሎ አሁን ወደ ቅርብ ጊዜያት ስንመጣ አስቀድም እንዳነሱት እስከ ዋሽንግተን ዲሲው በትራምፕ በመንግስት አማካኝነት የሚካሄደውን በሶስቱ ሀገራት ድርድሮች ጋር ወደዛ መንደርድራ የሆነው ማርች 23 2015 በሶስቱ ሀገራት በኩል በኢትዮጵያ ወገን ጠቅላይ ሚኒስትር ኃይለማርያምን ጨምሮ በ2015 ያደረጉት ዲክሌሬሽን ኦፍ ፕሪንስፕል ስምምነት ነው። ይሄስ በምን መልኩ ነው የሚተረጎመው? በእርግጥ ትኩረቱ በህዳሴ ግድብ አሰራር ላይ ብቻ ላይ የሚያተኩር ነው፣ በሙሌትና አጠቃቀም ላይ። ግብጾች ግን አሁንም የአባይ ስምምነት በሚል ነው የሚጠሩት። ሆን ብለው ከግድቡን ባለፈ የአባይን ጠቅላላ ድርድር አቀፍ እንደሆነ አድርገው ለማሳየት ይሞክራሉ። የዚህ የ2015 ስ ዲኦፒ ወይም ዲክሌሬሽን ኦፍ ፕሪንሲፕልስ ስምምነት ምን ማለት ነው? ኢትዮጵያ ፈረማበታለች ከሶስቱ ሀገራት ካርቱም ስምምነት አኳየ እሱም ከኮኦፕሬቲቭ ፍሬምወርክ አግሪመንቱ አንጻር ቢታይ ጥሩ ነው የዲክላሬሽን ኦፍ ፕሪንሲፕሉ ምን ያክል ኢትዮጵያን ጠቅሟል ምን ያክል ጎርቷል የሚለውን ነገር በመተንተን ከኮኦፕሬቲቭ ፍሬምወርክ አግሪመንቱ አንጻር ማየት ተገቢ ነው ብዬ አምናለሁ ኮኦፕሬቲቭ ፍሬምወርክ አግሪመንቱ ሀገራቶቹ በይህ እነዚህም ቅድም የጠቀስናቸውን ሶስቶቹን የቅኝ ግዛት ውሎች የእኛን ጥቅም አያስጠብቅልንም ብለው ስላመኑ በተለይ የላኛው የተፋሰስ ሀገራቶቹ ማለት ነው። አዲስ የሆነ የሕግ ማዕቀፍ ሁሉንም ሊያማክልና ማንንም ላይጎዳ የሚችል የሕግ ማዕቀፍ ዲቨሎፕ ማድረግ አለብን ማጽደቅ አለብን ብለው ወደ አስራ ስድስት አመት የሚሆን ድርድር አካሂደዋል። በአስራ ዘጠኝ ዘጠና አራት ነው የተጀመረው ያለቀው በሁለት ሺ አስር ነው እንደ ኤሮፓያን አቆጣጠር ማለት ነው። ይሄ ድርድር ላይ አራት መሰረታዊ የሆኑ አለመግባባቶች ነበሩ። እነዚህ አለመግባባቶች ምንድን ናቸው? አንደኛ የጋራ ውሀ መወሰን ነው። የጋራ ውሀ ለግብፅ ፣ ኢትዮጵያ ውስጥ የሚፈሰው ዝናብ ማንኛውም ውሀ በጠቅላላ የጋራ ውሀ ነው። ከነዛ የጋራ ውሀ ውስጥ ኢትዮጵያ ብዙ ዝናብ ስላላት ወይም ሌላኛው የተፋሰስ ሀገራቶች በጠቅላላ ብዙ ዝናብ ስላላቸው እኛ የምናገኘው የአባይ ውሀ ብቸኛ መኖሪያችን ነው። ህይወታችን ዲፔንድ የሆነው በአባይ ውሀ ነው። ከአባይ ውሀ ውስጥ እኛ የምናገኘው አምሳ አምስት ነጥብ አምስት ቢሊዮን ኪዩቢክ ሜትር ነው። ስለዛ እኛ እያገኘን ያለ ነው ድርሻ ፌር ነው፣ ሪዝነብል ነው፣ ኢኩተብል ነው የሚል አርጊመንት ያነሱ ነበረ። የኢትዮጵያና የላኛው የተፋሰስ ሀገራት ውስጥ በጠቅላላ አይ የአባይ ውሀ ተፋሰሱ ብቻ ነው የሚፈሰው ውሀ ወንዙ ብቻ ነው እንጂ ይሄ አንኳንቲፋይድ የሆነውን ዝናብ እና ሌላ ውሀ አያስገባም ብለው አቋም ይይዛሉ። ይሄ እንግዲህ መጨረሻ ላይ ኮኦፕሬቲቭ ፍሬምወርክ አግሪመንቱ ምንድን ነው የአባይ ውሃን ዲፋይን ሲያደርግ ወንዙን ብቻ ነው ያደረገው፣ እና የጋራ ውሃን ዲፋይን ሲያደርግ ወንዙን ብቻ ነው፣ ዝናብን ኢንክሉድ አላደረገም ማለት ነው። ይሄም በአስራ ዘጠኝ ዘጠና ሰባት የዩኤን ዋተር ኮርስ ኮንቬንሽን የሚባል አለ። በዛም እንደዚህ ነው፣ ወንዙን ተፋሰሱን እንጂ ዝናቦችን አይጨምርም ማለት ነው። ሌላኛው በምክንያታዊና ፍትሀዊ አጠቃቀምና ይሄ መርህ ነው። ኢኩተብል ኤንድ ሪዝነብል ዩቲላይዜሽን የሚባል መርህ አለ። ሌላ ደግሞ ኖ ሲግኒፊካንት ሀርም የሚባል መርህ አለ። የዓለም አቀፍ መርህ ሁለት መርሆች አሉ። አሁን ሀገራቶች ውሃን ሲጠቀሙ፣ ድንበር ተሻጋሪ ወንዞችን ሲጠቀሙ በምክንያትና በፍትህ በርትዕ መልኩ መሆን መቻል አለበት። እንደዚህ ሲጠቀሙ ደግሞ የሶስተኛ ተፋሰስ ሀገር ላይ፣ የታችኛው ተፋሰስ ሀገር ላይ አላስፈላጊ የሆነ ጉልህ ተጽዕኖ ማሳደር የለባቸውም የሚል ሁለት መርሆች አሉ። ከነዚህ መርሆች የትኛው ነው መብለጥ ያለበት ኢን ኬዝ ቢጋጩ ሁለቶቹን መርሆች አብረው የማይሄዱበት አግባብ ቢኖር የትኛው ነው መብለጥ ያለበት የሚለውን ጥያቄ የዩኤን ዋተር ኮርስ ኮንቬንሽን እና የዓለም አቀፍ ፍርድ ቤት ምንድን ብሎ ነው የሚወስኑት? በምክንያታዊነት እና በርዕት ወይም በፍትሐዊነት መጠቀም ከኖ ሲግኒፊካንት ሀርም መብለጥ አለበት የሚል የዓለም አቀፍ አንደርስታንዲንግ አለ ማለት ነው። በዚህ አልተግባቡም ነበረ አሁን ኢኩታብል ንድ ሪዝናብል ዩቲላይዜሽን የሚባለው ፕሪንሲፕል ከበለጠ ያ ማለት ኢትዮጵያ ግብፅን መጉዳት ትችላለች ማለት ነው። ምክንያቱም ኖ ሲግኒፊካንት ሀርም የሚባለው መርህ ሁለቶቹ በሚጣረሱበት ጊዜ ኢትዮጵያ ወይም ሌላኛ የተፋሰስ ሀገራቶች ግብፅን መጉዳት ይችላሉ ማለት ነው። የሚችሉበት አግባብ ይኖራል፣ በአለም አቀፍ ህግ ይፈቀዳል። ኢቨን ሲግኒፊካንት ሀርም ማድረስ ይፈቀዳል በአለም አቀፍ ህግ፣ ፕሮቫይድ ዳት ኢኩተብል ማለት ነው። ዩዙ ኢኩተብል እስከሆነ ድረስ ሲግኒፊካንት ሀርም ማድረስ ትችላለህ። ደግሞ የአባይ ውሃ በጣም ኦቨር ኤክስፕሎይትድ የተደረገ ስለሆነ በግብጽ በተለይ በጣም ኦቨር ኤክስፕሎይትድ ስለተደረገ ኢትዮጵያ ሸሯን ስጠይቅ ምክንያቱም እስከዛሬ ኢትዮጵያ ምንም አይነት ሸር የላትም ኢትዮጵያ ሸሯን ስጠይቅ እንበልና የአባይን ተፋሰሱን ለኢሪጌሽን ይጠቀማለሁ ስትል ግብጽ ላይ ጉዳን መድረሱ አይቀርም። ይሄ ጉዳን መድረስ ባለም አቀፍ ሕግ የተፈቀደ ነው። ምክንያቱም አጠቃቀሙ ኢኩተብል ሊሆን ስለሚችል ማለት ነው ሰማንያ ስድስት ፐርሰንቱን ወደ አባይ የሚፈሰው ተፋሰስ የምታዋጣው ኢትዮጵያ ናት። ስለዛ ኢኩታብል የሚሆንበት አግባብ አለ፣ መጉዳትም ሊፈቀድልህ የሚችልበት አግባብ አለ ማለት ነው። ከዛ በሁለቶቹ መርሆች መካከል የትኛው ይበልጣል የሚለውን አልተግባቡ ነበር ሀገራቶቹ እና መጨረሻ ላይ ግን ኢኩታብል ኤንድ ሪዘናብል ዩትላይዜሽን የሚለው መርህ ከኖን ሲግኒፊካንት ሀርም የሚለው መርህ እንዲበልጥ የተወሰነበት ሁኔታ አለ ማለት ነው። ኮኦፕሬቲቭ ፍሬምወርክ አግሪመንቱም እንደዛ ነው ያደረገው። ሌላኛው የቅድሚያ ማስታወቅ መርህን ማካተት አለማካተት ነው። አሁን የኢትዮጵያ ተደራዳሪዎች እና ሌላኛው የተፋሰስ ሀገራት ተደራዳሪዎች የሚሉት የነበረው ምንድን ነው? ቅድመ ማሳወቅ አሁን እኛ ኢትዮጵያ ውስጥ የሚደረገውን ፕሮጀክት አስቀድመ ለግብፅም ሆነ ለሱዳን ማሳወቅ አይጠበቅብንም የሚል እና ቅድመ ማሳወቅ የሚለው መርህ ወደ ኮኦፕሬቲቭ ፍሬሞወርክ አግሪመንቱ መግባት የለበትም የሚል አቋም ነበራቸው። የታችኞቹ የተፋሰስ ሀገራቶች ደግሞ የሚሉት ምንድን ነበር ቅድመ ማሳወቅ የሚለው መርህ መግባት አለበት የሚል አቋም ነበራቸው። ይሄ ኢምፕሊኬሽኑ ምንድን ነው? ግብጾች ካለ ኢትዮጵያ ፈቃድ ኢትዮጵያ እንዳሁም እየተቃወሞቻቸው ብዙ ፕሮጀክት ሲያካሂዱ ነበረ። የዓለም አቀፍ መርህ አንድ ሪስፖንሲቲ የሚባል መርህ አለ። በዛ መርህ መሰረት በፊት ስላላሳወቃችሁም ወደፊት እኛም የምናደርገውን ፕሮጀክቶች በአባይ ላይ የምንገነባውን ግድብም ሆነ ማንኛውም ፕሮጀክት አናሳውቃችሁም የሚል አቋም ነበራቸው ማለት ነው። ሌላኛ የተሳስ ሀገራቶች በተለይ ኢትዮጵያ ማለት ነው። ወደ ሁለት ሺ አስራ አምስቱ ለመመለስ የዚህ ፋይዳው ምንድን ነው? ምን ጥቅም ምን ጉዳት አለው? ልመጣልህ ነው። የቅኝ ግዛት ውሎችን በተመለከተ ደግሞ ቅኝ ግዛት ውሎቹ ያስገድዳሉ አያስገድዱም የሚል አለመግባባት ነበራቸው ማለት ነው። የቅኝ ግዛት ውሎች አያስገድድም የሚል አቋም ነበራቸው፣ የላኛዎች የተፋሰስ ሀገራቶች። የታችኛው የተፋሰስ ሀገራቶች ደግሞ የቅኝ ግዛት ውሎችም ማስገደድ አለባቸው የሚል አቋም ነበራቸው። ዋናው አለመግባባትም ይሄ ነበር። ቅድም በጠቀስኩ ሶስቱ አለመግባባት ተስማምተው የቅኝ ግዛትን በተመለከተ ግን ግብፅ የቅኝ ግዛት ማስገደድ አለበት የሚል አቋም ስለነበራት ከኮኦፕሬቲቭ ፍሬምወርክ አግሪመንቱ ወጣች። አሁን እነዚያ አራቶቹን አለመግባባቶች ይዘን የዲክላሬሽን ኦፍ ፕሪንሲፕሉን እንየው። አሁን የዲክላሬሽን ኦፍ ፕሪንሲፕሉ አንደኛው ችግሮች ብለህ ስታነሳ ማለት ነው የኢትዮጵያን ጥቅም ከማስጠበቅና ካለማስጠበቅ አንጻር ያሉትን ችግሮች ሲታይ ኮኦፕሬቲቭ ፍሬምወርክ አግሪመንት ላይ ያሉትን አራት ነገሮች ካደረገ የኢትዮጵያን ጥቅም አስጠብቋል ማለት ነው። ምክንያቱም ኮኦፕሬቲቭ ፍሬምወርክ አግሪመንት ወደ ቤስት አግሪመንት ነው። ኮኦፕሬቲቭ ፍሬምወርክ አግሪመንቱ ያክል የኢትዮጵያን ጥቅም ሆነ ሌላኛው የተፋሰስ ሀገራቶችን ጥቅም የሚያስጠብቅ አግሪመንት የለም። ከዛ አንጻር መታየት አለበት ብዬ ስላመንኩ ነው እና ዲክላሬሽን ኦፍ ፕሪንሲፕሉ ላይ ጉዳቶች ተብለው የሚነሱት ምንድን ነው? አንደኛ የከፍተኛ ጉዳት አለማድረስ መርህን ከምክንያታዊና በርት መጠቀም አንጻር ስታነበው ዲክላሬሽን ኦፍ ፕሪንሲፕሉ ምንድን ነው? ወደ ኖ ሲግኒፊካንት ሃርም ወደሚለው መርህ ቅድሚያ የሰጠ ይመስላል። ምሳሌ አርቲክል ሶስት አርቲክል ሶስት የሚያውራው ስለ ኖ ሲግኒፊካንት ሃርም ነው። አርቲክል አራት ደግሞ የሚያውራው ስለ ኢኩተብል ኤንድ ሪዝነብል ዩትላይዜሽን ነው። ቀድሚያ የመጣው ኖ ሲግኒፊካንት ሃርም መሆኑ አንድ። በኮኦፕሬቲቭ ፍሬምወርክ አግሪመንቱም ሆነ በዩኤን ዋተር ኮርስ ኮንቬንሽን ቅድሚያ የሚመጣው ሪዝናብል ን ኩታብል ዩቲላይዜሽን ነው ከዛ በኋላ ነ ሲግኒፊካንት ሀር የምንመጣው በዚህኛው ግን በዲክላሬሽን ኦፍ ፕሪንሲፕል የተገላቢጦች ነው የሆነው። ከዚህ አንጻር እና ከዛ በተጨማሪ ደግሞ ጉዳትን ስንመዝን በኮኦፕሬቲቭ ፍሬምወርክ አግሪመንቱ ጉዳትን ስንመዝን ሪዝናብል ን ኩታብል ዩቲላይዜሽን ከግንዛቤ ውስጥ አስገብተን ነው ይላል። እዚህኛው ላይ ግን ይሄን አስወጥቷል። ዲክላሬሽን ኦፍ ፕሪንሲፕሉ ማለት ነው። ይሄን ስታይ ፕሪቨላንስ የሰጠው ወደ ኖ ሲግኒፊካንት ሀርም ሩል ይመስላል ማለት ነው። ይመስላል ግን ያው አለመግባባት ስላለ በሁለቶቹ ስና ክሊር ክሊር ስላልሆነ ወደ የምትሄደው ወደ የት ነው? ሪሶርት የምታደርገው ወደ ዓለም አቀፍ መርህ ነው። የዓለም አቀፍ መርህ ደግሞ ጋፕ ፊሊንግ ሩል ይኖረዋል ማለት ነው። የዓለም አቀፍ ሕግ መርህ ደግሞ ኢኩታብል ኤንድ ሪዝነብል ዩቲላይዜሽን ከኖ ሲግኒፊካንት ሀርም ይበልጣል ስለሚል ያው ይሄን ያክል አስቸጋሪ አይሆንም ማለት ነው። ግን አቀራረጹ የአንቀጾቹ አቀራረጥ የኢትዮጵያን ጥቅም አሳልፈው ለመስጠት የሞከሩ አይነት ናቸው ማለት ነው። ሌላ የግድቡን ዓላማ በተመለከተ የሚያወራው ነው። ሌላኛው ችግር የዲክላሬሽን ኦፍ ፕሪንሲፕል ችግር የግድቡን ዓላማ በተመለከተ ነው። ግድቡ ዓላማው የሀይል ማመንጨት ነው ይላል። ሌላ ኢሪጌሽን ሊሆን ይችላል የመስኖ ልማ ግንባታ ሊሆን ይችላል። ሌላ አይነት ጥቅሞችን ኤክስክሉድ ያደረገ ነው ተብሎ በብዛት ይተቻል ማለት ነው። ይሄ ግን በዓለም አቀፍ ሕግ መርህ መሰረት አንድ ጉዳት ጉዳት ነው የሚባለው ቢዮን ዲሚኒመስ ሲሆን ነው፣ ወይም ከአላስፈላጊ የሆነ ጉዳት ሲያመጣ ነው። ይሄ ደግሞ ግድቡ ሀያ ኪሎ ሜትር ድንበር አካባቢ ስለሆነ ይሄን ያክል አሁንም የኢትዮጵያን ጥቅም አሳልፎ የሰጠ አይነት አደለም ማለት ነው። ይሄም የአንቀጽ ሁለት ለራሱ ግድቡ አላማ ሀይል ማመንጨት ነው የሚለው ለራሱ ያን ያክል እንትን አደለም። ወደ ፍርድ ቤት የሚሄደው ጉዳት ቢዮን ዲሚኒመስ ሲሆን ነው በሀያ ኪሎ ሜትር ርቀት ውስጥ ያለ ኢሪጌሽን ብትጠቀምበት ራሱ ፍርድ ቤት ላይ የምትወስደው ጉዳት አይደለም የሚሆነው ማለት ነው። ምክንያቱም በጣም ማይነር የሆነ ጉዳት ስለሚሆን ሀገራቶች ወደ ፍርድ ቤት ሁሉ መውሰድ አይችሉም ማለት ነው። ይሄኛው ሌላ እንትን ነው። ግን መሰረታዊ የሆነው ችግር ዲክላሬሽን ኦፍ ፕሪንሲፕሉ ምንድን ነው? ይሄ የቅኝ ግዛት ውሎችን አለመጨረሱ ነው። በጣም ይሄ መሰረታዊ የሆነ ችግር አለበት ማለት ነው። በፊት ቅድም እንዳልኩ ኮኦፕሬቲቭ ፍሬምወርክ አግሪመንቱ ላይ ያላግባባቸው ነገር እና ግብፅና ሱዳንን ከኮኦፕሬቲቭ ፍሬምወርክ አግሪመንቱ እንዲወጡ ያደረጋቸው መሰረታዊ የሆነው ነገር ቅኝ ግዛት ውሎች ኢትዮጵያን ያስገድዳሉ አያስገድዱም የሚለውን በተመለከተ የኮኦፕሬቲቭ ፍሬምወርክ አግሪመንቱ ኢትዮጵያን አያስገድዱም የሚል አቋም ስለነበረው ነው። ይሄንን በዲክላሬሽን ኦፍ ፕሪንሲፕል አልተካተተም፣ ትውት አድርገውት ነው ያለፉት ማለት ነው። ስለዛ ይሄ እጅግ በጣም አስከፊ የሆነ አፕሮች ነበር ማለት ነው። ለዛም ነው አሁን ችግር ውስጥ የገባ ነው። ለዛ ነው ግብጽ የተከተለችው አፕሮች ምንድን ነው? ዲቫይድ ኤንድ ኮንከር የሚሉት አይነት አፕሮች ነው። ይሄ ኮኦፐሬቲቭ ፍሬምወርክ አግሪመንቱ የግብፅን ጥቅም ስለማያስጠብቅላት፣ ምክንያቱም እነዚህ ሃይድሮ ሄጂሞን የሚባለውን ኮንሴፕት የበፊቶቹን የቅኝ ግዛት ውሎች ኢትዮጵያ ላይ ስለማይጭን የተከተለችው አፕሮች ምንድን ነው አይ ለምን ከኢትዮጵያ ኢስተርን ሰብ ቤዝን የሚባለውን ከኢትዮጵያ ጋር ለብቻ ተዋውዬ እንትን አለለም የሚል አይነት አቋም የያዘችው ማለት ነው። ስለዚ ቱ ዘ ኤክስተንት ኮሎኒያል ትሪቲዎችን ውድቅ ባለማድረጉ አሁን ያለንበት ጦስ ውስጥ ገብተናል ማለት ነው። በዚህ በዋሽንግተን እየተካሄደ ያለው ስብሰባ በድርድር በእርግጥ ተቋርጧል። ኢትዮጵያ መክሬ ለመጨረስ ከባለሙያች ጋር ጊዜ ያስፈልገኛል ብላለች። ከዚህ በኋላ ምን አይነት አማራጭ ይዛ መቅረብ አለባት አሁን ያነሱትን ከኢትዮጵያ ጥቅም አኳያ የአባይ ተፋሰስ ወይም ደግሞ ግድቡን አስመልክቶ በኢትዮጵያ ተጠቃሚነት ሊረጋ ለማድረግ ምን ማድረግ ያስፈልጋል ከቶውንስ ከግብፅና ከሱዳን ጋር መዋዋል አስፈላጊ ነው ያለዋዋልም ብላ መውጣቱ ይሻላል ወይስ ወደ ውል መግባቱ ነው አማራጩ የመፍትሄ ሀሳብ እሱን ከማውራታችን በፊት ከፈቀድክልን ይሄንን የአሜሪካ የገንዘብ ሚኒስተር ያወጣውን ፕረስ ሪሊዝ እሱ ላይ ብናወራ የተወሰነ ነገር ይቻላል። ጥሩ ፕረስ ስቴትመንት ምንድን ነው? ሶስት ነገሮችን ይዞ ወጥቶ ነበረ። አንደኛ ምንድን ነው ያለው? ስምምነት ሳያስማሙ ኢትዮጵያ መሞከር እና መሙላት አይጠበቅባትም፣ አትችልም ነው። ስምምነት ያስፈልጋል ነው። ይሄ ደግሞ ይሄ ከሶስት መርህ አንጻር ትክክል አይደለም። አንደኛ አንቀጽ ስድስት ላይ ምን ይላል? አንቀጽ ስድስት ዲክላሬሽን ኦፍ ፕሪንሲፕሉ ላይ ማለት ነው። ኢትዮጵያ የሕዳሴ ግድቡን መገንባቷን ሳታቆም በሶስቱ ሀገራቶች በጥናት ላይ በተመሰረተ የግድቡ እንዴት ይሞላል ይተዳደራል የሚለውን ስምምነት ይስማማሉ ይላል። ፈርስት ፊሊንግ እና ቴስቲንግ የኮንስትራክሽኑ ፓርት ነው። አንድ ሰው ግድብ ግንባታ እየገነባ ነው መጀመሪያ ፊልም ማድረግ ሲጀምር ማለት ነው። ምክንያቱም የኢትዮጵያ ግድብ በባህሪው ግድቡ ተገንብቶ ሳያልቅ ነው ሙሊቱ የሚጀምረው ማለት ነው። ስለዛ ይሄ ከዚህ ከአንቀጽ ስድስት የዲክላሬሽን ኦፍ ፕሪንሲፕል ጋር የተጻረነ መግለጫ ነው ማለት ነው። የአሜሪካ መግለጫ፣ አሜሪካ ያወጣችው መግለጫ። ሌላኛው ደግሞ አላስፈላጊ እና ጉልህ ተጽዕኖ በታችኛው ተፋሰስ ሀገራቶች እንዳይደርስ ሲባል ነው ስምምነት ያስፈልጋል የሚለው ግን በዓለም አቀፍ ህግ መሰረት የዓለም አቀፍ ኖ ሲግኒፊካንት ሀርም ሩል የሚባለው ፕሪንሲፕል ሀገራቶች ላይ እንደ ግዴታ ሆኖ የሚመጣው ጉዳት ከደረሰ በኋላ ነው። ጉዳት ሳይደርስ በፊት ኖ ሲግኒፊካንት ሀርም የሚባል ፕሪንሲፕል የለም። ሀገራቶች ጉዳት ሲደርስባቸው ነው አይ ጉዳት ደርሶብኛል ወይ ካሳ ክፈሉኝ፣ ወይም ደግሞ የሆነ ነገር አድርጉልኝ ብሎ ወደ ፍርድ ቤት የሚያመጡት ይሄ ፕሪቨንቲቭ ሜዥርን ኢንክሉድ አደርግም ማለት ነው። ኖ ሲግኒፊካንት ሃርም የሚለው ፕሪንሲፕል ይሄም የተሳሳተ ነው ማለት ነው። ሌላኛው ደግሞ ከሪሲፕሮሲቲ አንጻር ነው። በፊት የግብፅና የሱዳን ግድቦች ሲገነቡ፣ ሪዘርቨሮች ሲገነቡ አግሪመንት አልተጠየቀም ነበረ። አሁንም ኢትዮጵያ ስትገነባ አግሪመንት ሊጠየቅ አይገባም ማለት ነው። ይሄም ይሄ ሌላኛው እንትን ነው። ሁሉንም የሚያግባቡ ነጥቦች ተፈተዋል ይላል ደግሞ ሌላኛው የመግለጫው አካል። ይሄም ውሸት ነው። ብዙ ፕሪንሲፕሎች አሉ። በሁሉም ፕሪንሲፕሎች ላይ አልተግባቡም ሀገራቶቹ። አሜሪካ ግን ያለችው ምንድን ነው? በሁሉም የሚያግባቡ ነጥቦች ላይ ተፈተዋል። አሁን ኢትዮጵያ እያካሄደች ያለችውን ናሽናል ኮንሰልቴሽን ስጨርስ መታ ትፈርማለች የሚል ነው። ይሄ ውሸት ነው፣ ኮምፕሊት ውሸት ነው። የኢትዮጵያ መንግስት የመለሰው መልስ ውሉ እንዳላለቀ፣ ድርድሩ አሁንም እየተግባቡ እንዳልሆነ መግለጣቸው አግባብ ነው ማለት ነው። ሌላው የኢትዮጵያ ግድቡም ከመምላቷ በፊት ይሄ ኢንቫይሮንመንታል ኢምፓክት አሰስመንት ወይም ዳም ሴፍቲን ማጥናት ይጠበቅባታል የሚል ነው መግለጫ ያወጣው። ግን በአንቀጽ ስምንት ዲክላሬሽን ኦፍ ፕሪንሲፕ ላይ ምን ይላል? ኢትዮጵያ ኦልሬዲ ዳም ሴፍቲን የሚመለከት ሁሉንም ሜዥሮች አካሂዳ ጨርሳለች፣ ለዛም የግብጽ መንግስትና የሱዳን መንግስት ያመሰግኗታል ብሎ ይጠቅሳል። ስለዚ ይሄም ከአንቀጽ ስምንት ጋር የተጣረሰ ነው ማለት ነው። እነዚህም ፖይንት ማሳወቅ ስለፈለግኩ ነው። ሌላ ምን ይሻላል በሚለው ጉዳይ እንደ መፍትሄ የማቀርበው፣ አንደኛ ከዚህ አሁን ካለው በአሜሪካ ከሚመራው ድርድር መውጣት አለባት። ምንም ጥርጥር የለው። አሁን ባለው ሁኔታ ምናልባት ኢቭን ከኮንግረስ ላይ የገንዘብ ሴክሬተሪው ቀርቦ በጣም ዲስአፖይንት ሁነናል ነው ያለው በኢትዮጵያ ላይ። ኢትዮጵያ የመጨረሻውን ድርድር ወይም ስብሰባ ስላልተገኘች በጣም ዲስአፖይንት ሁነናል ነው ከዛ የምታየው፣ በጣም ቢያዝድ እንደሆኑ ነው ድራፍት አድርጋ የላከችው አግሪመንት ለራሱ በቂ ነው። ከዚህ በኋላ የኢትዮጵያ መንግስት ምንም መጠበቅ የለበትም። ወታ ወይ ማድረግ አለበት ቶታሊ ማለት ነው። ይህንን ሊሰመርበት ይገባል ማለት ነው። ድርድር ያስፈልጋል ወይ? ከሱዳን እና ከግብፅ ጋር ያ ያስፈልጋል። ድርድር ያስፈልጋል። ድርድርም የኢትዮጵያ መንግስትም ሆነ ማንም ሊሸሽ አይገባም። ካለ ድርድር የሚመጣው ነገር ምንድነው? ወደ ጦርነት ነው፣ ወደ የከፋ የሆነ የዲፕሎማቲክ ኮንፍሮንቴሽን ነው የሚመጣ ማለት ነው። ይሄ ለኢትዮጵያም ኢትዮጵያ ማይጠቅምም፣ ለግብጽ ማይጠቅምም። ስለዚያ ድርድር መደራደር አለባቸው ሀገራቶቹ። የዓለም አቀፍ መርህም የዓለም አቀፍ ዲፕሎማሲ መርህም የሚለው መደራደር አለባቸው ነው። ግን ሲደራደሩ የድርድሩን ሂደት በጠቅላላ በደንብ በግልጽ መታወቅ መቻል አለበት ማለት ነው። አሁን አሜሪካ ላይ ዝም ብለን ዝፍቅ ብሎ የኢትዮጵያ መንግስት መጥቷል፣ ጂኦፖለቲክስን በደንብ ሳይረዳ እኔ አንድ ተራ ግለሰብ ወይም ደግሞ ሌላ አንድ ተራ ግለሰብ ሊረዳ የሚችለውን ኤሌመንታሪ የሆነ ጂኦ ፖለቲክስ ካልኩሌት ሳያደርግ ቀርቶ እዚህ አሜሪካ መጥቷል። አሜሪካ መጥቶ ደግሞ ተደራዳሪዎቻችን ላይ ምን ያክል ተጽዕኖ እንደነበረ የምናውቀው ፋክት ነው። ከባድ የሆነ ተጽዕኖ ነበረ። ይሄንን አሁንም ደግሞ ስንወጣ፣ ከድርድር ውስጥ ስንወጣ፣ የመጨረሻውን ድርድር ስንቀርብ የመጣብንን ኮንሲኮንስ እያየህ ነው። በዲፕሎማቲ ትልቅ የሆነ ኪሳራ ዘርሶብናል። ለዚህ ደግሞ የኢትዮጵያ መንግስት ሶርት ስታየትን መሆን ነው ኮንሲኩዌንስን ወደፊት አለማየት ማለት ነው ርቆ አለማየት መቻሉ ነው ጂኦ ፖለቲክስ ማንበብ አለመቻሉ ነው ይሄ ተራ ኤሌመንታሪ የሆነ ጂኦ ፖለቲክስ መሳቱ ነው ግን መዋዋል አለባቸው የሆነም ቀረ ሲዋዋሉ እርስ በራሳቸው ብቻ ሶስቶቹ ሀገራቶች በብቻቸው መዋዋል አለባቸው ነው ኢትዮጵያ ወደፊት ማለት ነው የራሷን ውል አዘጋጆች አቀርባለሁ እያለች ነው ስታቀርብ ማድረግ አለባቸው ስኮፕ ላይ ዲተርማይን ማድረግ አለባቸው ነገር ምንድን ነው የቅኝ ግዛት ውሎችን እውቅና የማሰጥ ስምምነት ነው። ይሄ ስምምነት በወዳም ወዲህም አድርገው በዳይሬክትም ሆነ ኢንዳይሬክትሊ ከቅኝ ግዛት ስምምነቶች ጋር ምንም አይነት ግንኙነት የለውም። አንድ ስምምነቱ ውሃ አሞላሉን ብቻ ነው። ስምምነቱ ውሀ አሞላሉን ብቻ ስለሆነ አሞላሉንና አኗል ኦፕሬሽኑን ብቻ ነው ስለሆነ የምንም አይነት የውሃ ክፍፍል እድምታ ያለው ነገር አይካትትም። ሁለት። ሶስተኛ ነገር ደግሞ ኢትዮጵያ ካጠራቀመችው ውሃ ላይ ከሪዘርቨሩ ላይ ማለት ነው ውሀ ላይ ግብጽ ላይ ድርቅ መጣ አልመጣ ተብሎ ፍርካሽ የሆነ ውሀ መሰረት የለበትም ነው። ምክንያቱም ይሄ እድምታው የኢትዮጵያ የጋራ ውሃ ሳይሆን የግብጽ ውሃ ብቻ እንደሆነ ወይም የታችኛ የተፋሰስ ሀገራቶች ውሃ ብቻ እንደሆነ የሚያሳይ እድምታ አለው ማለት ነው። እነዚህ እነዚህም አይነት ነገሮችን ማካተት አለባቸው ማለት ነው። ከዛ በተጨማሪ ደግሞ ኢትዮጵያ የአባይ ገባሮችን የመጠቀም መብት እንዳላት በተለይ ከ ግራንድ ኢትዮጵያ ሬኔሳንስ ዳም በላይ ማንኛውንም ጥቅም የመጠቀም መብት እንዳላት የሚጠቅስ መሆን አለባት። ይሄ መብት የሚታገደው መቼ ነው? ሀገራቶቹ ውሀን ክፍፍል ያደረጉ ጊዜ ነው። ከተከፋፈሉ ውሀን ሲከፋፈሉ ኢትዮጵያ በዛ ሸር መሰረት ትጠቀማለች፣ ከዛ ሸር በላይ አትሄድም ማለት ነው። ይሄ ነው ይሄ በተለይ አላስፈላጊ የሆነ ጉዳትን ሲያስቡ የአሜሪካን መንግስትም ሲያስብ ወይም አላስፈላጊ የሆነ ጉዳትን ሲያስቡ ግድቡ አላስፈላጊ የሆነ ጉዳት ያደርሳል፣ አያደርስም የሚለው ካልኩሌሽን ላይ መገባት የለበትም፣ አሁን ባለበት ሁኔታ። ምክንያቱም ውሀ ክፍፍል የለም። ውሀ ክፍፍል በሌለበት ሁኔታ ለግብፅ አላስፈላጊ ጉዳት ማለት ሀምሳ አምስት ነጥብ አምስት ቢሊዮን ኪዩቢክ ሜትር ውሀ የተጠቀሰው በኮሎኒያል ትሪቲ የተጠቀሰው ነው ለኢትዮጵያ በዛ ማንኛውም ኢትዮጵያ የምታደርገው ነገር አላስፈላጊ ጉዳት አደርሳል ማለት ነው። ይህንን በደንብ ሊያስቡበት ይገባል። ማህሙድ እሸቱ ትኩዬ በማክ ጆርጅ ስኩል ኦፍ ሎው የዓለም አቀፍ ሕግ ፒኤችዲ ተማሪ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ።